የአሜሪካ ድምፅ ራዲዮ ጣቢያ ነው። ኦህዴድ ዛሬ ያካሄደው የኃላፊነት ችግር የኢትዮጵያ ጠቅላይ ሚኒስትር ማን ያመለከተ እንደሆነ የሚገልጹ አስተያየቶች እየሰጡ ነው። በእኛ በኩል መስራት የሚገባን የቤት ስራ ሊቀመንበር ለመሆን ብለን ሳይሆን ሀገር ለማዳን የታድሶ ጉዞውን ለማሳካት ብለን የምንሰራቸው ስራዎች አሉ። ጀመር ናቸው። እሱ እናስቀጥላለን። በኦህዲድ ማዕከላዊ ኮሚቴ ጽህፈት ቤት የሕዝብ ግንኙነት ኃላፊው አቶ ካሳሁን ጉፌ ናቸው። ዝርዝሩን በዕለቱ አብሬስ ይዘናል። አሁን ዋና ዋና ዜናዎቹን እናሰማለን። በኢትዮጵያ ሶማሌ ክልል ከ1500 በላይ የሚሆኑ እስረኞች እንደተፈቱ አቶ መሐመድ ቢላ ሐሰን የኢትዮጵያ ሶማሌ ክልል ፕሬዚደንት የሚዲያ አማካሪና የወጣቶች ቢሮ ኃላፊ አስታወቁ። መንግስት መንግስትና መከላከያ ሰራዊት ውስጥ ጉልህ ስፍራ የነበራቸው መኮንኖች በዛሬ ውለት ከዝዋይና ቃሊት ማረሚያ ቤቶች መለቀቃቸው ታወቀ። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብዊ መብት ቡድን ያወጣው ዓመታዊ ዘገባ ወደ 160 በሚጠጉ ሀገሮች ተፈጸመ ያለውን የሰብዊ መብት ረገጣ አስፍሯል። ጤና አስጥለን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከእለቱ ዋና ዋና ዜናዎች ነበረ አዳንቻ ያስተዋወቀችው ልዩ ልዩ ወቅታዊ ርዕሶች ላይ ያተክሩ ሌሎች ዘገባዎችና ቅንብሮችንም ይዘናል። የስልክ አስተያየቶቻችሁን አክለን ከሐሙስ የካቲት 15 2010 ዓ ም ዝግጅታችን ጋር አስተናጋጆች አሉላ ከበደና አዳንች ፍስሐየንን ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሷ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። በኢትዮጵያ ሶማሊያ ክልል ሶማሊ ክልል ከ1500 በላይ የሚሆኑ እስረኞች እንደተፈቱ አቶ መሐመድ ቢላ ሐሰን የኢትዮጵያ ሶማሊ ክልል ፕሬዝዳንት የሚዲያ አማካሪና የወጣቶች ቢሮ ኃላፊ አስታውቀዋል። መንግሥት ተቃውሞን ለመግታት ሲል የአስቸኳይ ጊዜ አስተዳደር ካወጀ ቀናት ካለፈው በኋላ ነው እስረኞቹ የተፈቱት። ትላንት ከ1500 በላይ እስረኞች የተፈቱት የሶማሌ ክልል ፕሬዚደንት አብዲ መሐመድ ዑመር ባደረጉት ምሕረት መሰረት መሆኑን የክልሉ የኮሚኒኬሽንስ ቢሮ ፌስቡክ ላይ መግለጹን ሮይተርስ የዜና አገልግሎት ጠቁሟል። በኢህአዴግ መንግስትና በመከላከያ ሰራዊት ውስጥ ጉልህ ስፍራ የነበራቸው መኮንኖች በዛሬው እለት በተመሳሳይ ከዝዋይና ቃሊቲ ማረሚያ ቤቶች መለቀቃቸው ታወቀ። ከስምንት ዓመት በላይ ታስረው ዛሬ ከተፈቱት መካከል ጄኔራል ተፈራማሞ ጄኔራል አሳምነው ጽጌ የምህንድስና ባለሙያ መንግስቱ አበበ ኮሎኔል ደምሰው አንተነ ኮሎኔል አበረ አሰፋ ኮሎኔል ሰለሞን አሻግሬ ሻለቃ መኮንን ወርቁ ሻለቃ መሰከረ ካሳ ሻለቃ ምስጋናው ተሰማ ኢንስፔክተር አመራር ባያብል ነርስ የሽዋሽ መንገሻ ዋና ሳጅን ጎበና በላይ ሳጅን ይበልጣል ብርሃኑና ሌሎች እስረኞች ይገኙበታል ይላል በቅርቡ እስረኞችን በማነጋገርም ዘገባ እናቀርባለን። የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ሊቢያ ውስጥ የሚገኙና ለከፍተኛ አደጋ የተጋለጡ ያላቸውን ከአንድ ሺ በላይ ስደተኞችን ማስወጣት መቻሉን አስታወቀ። ዘመቻው የተጀመረው ባለፈው ህዳር ሲሆን በሶስት ወራት ጊዜ ውስጥ መሆኑ ነው ያንን ያክል ስደተኞች ሊወጡ የቻሉት። መስሪያ ቤቱ ሌሎች ተጨማሪ ስደተኞችንም ለማስወጣት እንዳቀደና አሁንም እዚያው ሊቢያ ውስጥ ኢሰብአዊ በሆነ ሁኔታ በእስር ላይ የሚገኙት ዘላቂ መፍትሄ ለመሻት ጥረት እያደረገ መሆኑን አስታውቋል። ሳቢና ካስቴል ፍራንኮ ከሮም የላከችውን ዘገባ አዲሱ አበባ ያቀርበዋል። የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ባለሥልጣናት እንደገለጡት ብቻቸውን ልጆች የሚያሳድጉ እናቶችንና ረዳት የሌላቸውን ሰዎች ጨምሮ ሊቢያ ውስጥ የሚገኙ በአብዛኛው ሕፃናትና ሴቶችን ነበር ለማስወጣት ያቀዱት። ጣሊያን ውስጥ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ቃል አቀባይ ካርሎታ ሳሚ እዚህ መድረስ ማለት አመፅና ስቃይ የሌለበት ህይወት መጀመር ማለት ነው ይላሉ። ለአደጋ ተጋላጭ ለሆኑትና እጅግ አስቸጋሪ ሁኔታ ውስጥ ለሚገኙት መውጣታቸው አንድ መፍትሄ ነው፣ ህይወት አድን መፍትሄ ተደርጎ ሊቆጠር ይችላል። አብዛኛዎቹ እነዚህ ስደተኞች ከኤርትራ፣ ከሶማሊያ እና ከደቡብ ሱዳን ናቸው። ከእነዚህ ውስጥ በመቶዎች የሚቆጠሩትንና በአስቸጋሪ ሁኔታ ውስጥ የሚገኙትን ለማውጣት ከሊቢያ ባለሥልጣናት ጋር ስምምነት ላይ ተደርሷል። በዚህ ወር ጣሊያን ውስጥ በአውሮፕላን ከገቡት ስደተኞች መካከል ኤርትራዊው አማኑኤል አንዱ ነው። ራሱን በራሱ ያስተማረ ግን መስማት የተሳነው አርቲስት በአጎቱ አኖኢፍ አስተርጓሚነት ለዩኤንኤችሲአር እንደገለጠው የአውሮፓ የወደፊት ኑሮውን እያሰበና እያሰላሰለ መጠለያ ጣቢያ ውስጥ ሆኖ ስዕል መሳል ህይወቱን ቀና አድርጎለታል። ለምን እኛ ላይ ለምንድን ነው ይሄ በእኛ ላይ የሚሆነው እያለ ሁሌ ይጠይቅ እንደነበር አጎቱ ተናግረዋል። አማኑኤል ስዕል መሳል የጀመረው በሰባት ዓመቱ እንደሆነ እያደገ ሲሄድ ሥራውም የተሳካ እንደሆነለት ገልጠዋል። ሊቢያ መጠለያ ካምፕ ውስጥ በነበረበት ወቅትም እንደ እርሱ ላሉ ሌሎች ስደተኞች ሕይወቱን በአዎንታዊ መልክ ለመምራት ጥሩ አርአያ እንደሆነ ገልጠዋል። የዩኤን ኤችሲአር ቃል አቀባይ ሳሚ እንደገለጡት ስደተኞቹ ወደ አውሮፓ ለመጓጓዝ አርባ ሺህ ቦታዎችን ነበር የጠየቁት። ቃል የተገባላቸው ግን ለ13 ሺህ ቦታዎች ነው። እና ይላሉ ሚስ ሳሚ ተጨማሪ እንደሚያስፈልገን ግልጥ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የናይጄሪያ ባለስልጣናት ቦኮ ሀራም በያዝነው ሳምንት በትምህርት ቤታቸው ጥቃት ከፍቶባቸው ተጠልፈዋል ከተባሉት ሴት ተማሪዎች መካከል አንዳንዶቹ እንደተገኙ ገልጠዋል ተማሪዎቹ ሴቶች በዮቤና በቦርኖ ክፍላተ ግዛቶች ድንበር ላይ ትናንት የተገኙት በሰሜን ምስራቅ ኢዮቤ ክፍለ ሀገር የሚገኘው የሴቶች የሁለተኛ ደረጃ የሳይንስ ትምህርት ቤታቸው በታጣቂዎች ከተጠቃ ሁለት ቀና በኋላ ነው። ከጉዳዩ ጋር ቅርበት ያላቸው ሰዎች እንደሚሉት ባለፈው ማክሰኞ በትምህርት ቤቱ ምዝገባ ሲደረግ ዘጠና አንድ ተማሪዎች አልተገኙም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመሳሪያ ቁጥጥር ላይ ያላቸውን አቋም ዛሬ አስተካክለዋል። በትምህርት ቤቶች የገፍ ግድያን ለመከላከል ሲሉ አስተማሪዎች መሳሪያ ይታጠቁ ስል በሚገባ የሰለጠኑ 20 ከመቶ የሚሆኑ አስተማሪዎችን ማለቴ ነው ብለዋል ትራምፕ አያይዘውም መሳሪያ የሚገዙ ሰዎች ማንነት በሚገባ እንዲመረመር መሳሪያ ለመግዛት የሚፈቀደው የዕድሜ ገደብ ከ18 ወደ 21 ከፍ እንዲልና ና የአንዳንድ መሳሪያዎች የመተኮስ አቅምን የሚያጎለብት መሳሪያ መሸጡ እንዲቆም አበክረው እንደሚሰሩ ገልጸዋል ፕሬዚደንቱ ይህን ያሉት በትምህርት ቤት ከተከፈተው ተኩስ በሕይወት ከተረፉ ተማሪዎችና ከዘመዶቻቸው ጋር ትላንት ዋይት ሀውስ ውስጥ ስብሰባ ካደረጉ በኋላ በተከታታይ በትዊተር ባስተላለፉት መልእክት ነው። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ቡድን ያወጣው አመታዊ ዘገባ ወደ አንድ መቶ ስልሳ በሚጠጉ አገሮች ተፈጸመ ያለውን የሰብአዊ መብት ረገጣ አስፍሯል። ያለፈው 2017 ዓመተ ምህረት በዓለም ደረጃ አንዳንድ እጅግ ሀያል የሆኑ መሪዎች እንዲዘወተር ያደረጉት የጥላቻና የፍርሃት ፖለቲካ ተንጸባርቆበታል ይላል አዲሱ የአምነስቲ ዘገባ። የግብጽ፣ የፊሊፒንስ፣ የቬኔዙዌላ፣ የቻይና፣ የሩሲያ ና የዩናይትድ ስቴትስ መሪዎች በሚሊዮኖች የሚቆጠሩ ሰዎችን ሰብአዊ መብት እንደ ሸረሸሩ ነው የገለጠው የሰብአዊ መብት ሕጎችን በግላጭ ጥሰዋል ወይም ሌሎች የሰብአዊ መብት ሕግን እንዲጥሱ ያደርጋሉ። የፊሊፒንሱ ፕሬዚዳንት ዱቴርቴማ ቴማ ሰዎች በአደንዛዥ እጽ ንግድ የሚጠረጠሩትን እንዲገድሉ ጥሪ አድርገዋል ሲሉ የአምነስቲ ዋና ስራ አስኪያጅ ማርጋሪት ሁጋን ጠቁመዋል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በበኩላቸው በፍልሰት ጉዳይ ላይ ያላቸውን አቋም፣ የፕሬስ ነጻነትን በመሸርሸር ና በሴቶች መብት ላይ ባላቸው አመለካከት ዘገባው ነቅፏቸዋል። የተባበሩት በመጨረሻም የተባበሩት መንግስታት ድርጅት የሶሪያ ልዑክ ስቴፈን ዴ ማስቱራ የጸጥታው ምክር ቤት የቀረበውን የተኩስ ማቆም ሀሳብ ያጸድቃል የሚል ተስፋ እንዳላቸው ገልጸዋል። ተኩስ ቆሞ ለሰብአዊ አቅርቦት ተደራሽነት እንዲኖር ከማድረግ በስተቀር ሌላ አማራጭ የለም ብለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬች የጸጥታው ምክር ቤት በመላ ሶሪያ ለ30 ቀናት ተኩስ እንዲቆምና በምስራቅ ጎታ ገሃንም ውስጥ ተከበው የሚኖሩት ያሏቸውን 400ሺህ የሚሆኑ ነዋሪዎችን ለመርዳት የቀረበውን ምክረ ሐሳብ በአስቸኳይ እንዲያጸድቅ ጥሪ አቅርበዋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ፍስሐየንን። አድማጮች ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይዘናል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። አድማጮች አሁን በቀጥታ የዕለቱን አብይ ርዕስ ኦህዴድ ዛሬ ያካሄደው የኃላፊነት ሽግሽግ የቀጣዩን የኢትዮጵያ ጠቅላይ ሚኒስትር ማንነት ያመላከተ እንደሚሆን የሚገልጹ አስተያየቶች እየተሰሙ ነው። የፓርቲው ማዕከላዊ ኮሚቴ ዛሬ ባካሄደው ስብሰባ ዶክተር አብይ አህመድን ሊቀመንበር፣ ሊቀመንበር የነበሩትን አቶ ለማ መገርሳን ደግሞ ምክትል አድርጎ ነው የመረጠው። ኦህዴድ ራሱ ግን ዶክተር አብይ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ በእጩነት ለማቅረብ ውሳኔ ላይ ስለመድረሱ ከመናገር ተቆጥቧል። የኦህዴድ ማዕከላዊ ኮሚቴ ዛሬ ያካሄደው የአመራር ሽግሽግ የዜናዎች አውራ፣ የማህበራዊ ድረገጾች አንኳር ጉዳይ ሆኖ ውሏል። በኦሮሚያና በክልሉ ገዢ ፓርቲ ኦህዴድ አዲሱ አመራር በሚል የሚገለጹት ቁልፍ ሰዎች ሽግሽግ አድርገዋል። የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ ምክትል ሊቀመንበር፣ የፓርቲው ማዕከላዊ ጽህፈት ቤት ኃላፊ የነበሩት ዶክተር አብይ አህመድ ደግሞ ሊቀመንበር ሆነው ነው የተመረጡት። ሽግሽጉ ቀጣዩን የኢትዮጵያ ጠቅላይ ሚኒስትር ማንነት አመላካች እንደሆነ የገለጹ ይህንንም ያንጸባረቁ አስተያየቶች በርካታ ናቸው። በተለመደው የገዢው ፓርቲ አሰራር የአገሪቱ ጠቅላይ ሚኒስትር የሚሆነው የኢህአዴግም ሊቀመንበር የሆነ ሰው ነው። የኢህአዴግ ሊቀመንበር የሚሆነው ደግሞ ከአራቱ ፓርቲዎች የአንዱ ሊቀመንበር የሆነ ሰው እንደሆነ ያለፉ ልምዶች አሳይተዋል። እናም በርካቶች የዶክተር አብይን ወደ ኦህዴድ ሊቀመንበርነት መምጣት ከዚህ አንጻር እየተነተኑት ነው። እድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ቀጣዩ ጠቅላይ ሚኒስትር ሊሆኑ ይችላሉ የሚሉ አስተያየቶች ጥቂቶች አይደሉም። እሁዴድ ከተመሰረተበት 1983 ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር የተገኙ መረጃዎች ያሳያሉ። ኢንሳ በመባል በአጭሩ የሚታወቀውን የመረጃ መረብ ደህንነት ኤጀንሲ ንድፈ ሀሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተጠቅሷል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት ወቅትም በአጭር ጊዜ ለውጥ ማስመዝገባቸውን ይኸው የፓርቲው መረጃ አመልክቷል። በግል ህይወታቸው ደግሞ ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው። ዶክተር አብይ ዛሬ ሊቀመንበር ሆነው መመረጣቸውን ተከትሎ እነሆ ስለሳቸው ብዙ እየተባለ ነው። በእርግጥ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እኚህ ሰው ናቸው? ኦህዴድም የዛሬውን ውሳኔ ያስተላለፈው ለዶክተር አብይ ጠቅላይ ሚኒስትርነት መንገድ ለመጥረግ ይሆን? በኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ፐብሊሲቲ ዘርፍ ኃላፊ የሆኑትን አቶ ካሳሁን ጉፌን ማብራሪያ ጠይቅ። ያለው ዋናው ጉዳይ ቅድም ያልኩት የአመራር ቡድን የማጠናከር በአመራር ቡድን ሀገር የማዳን ክልል የማዳን የህዝብ አንገብጋቢ የልማትና የመልካም ስር ጥያቄዎች መመለስ በተሃድሶ ያስቀመጥናቸውን ለህዝቡ ቃል የገባናቸውን ጉዳዮች የመመለስ ጉዳይ ነው። በዚህ ሂደት ውስጥ የአደግ ሊቀመንበርነት ምርጫ በኦህዴድ አቅራቢነት ብቻ አይደለም የሚሳካው። በእኛ በኩል መስራት የሚገባን የቤት ስራ ሊቀመንበር ለመሆን ብለን ሳይሆን ሀገር ለማዳን የታድሶ ጉዞውን ለማሳካት ብለን የምንሰራቸው ስራዎች አሉ። የጀመርናቸውን እነሱ እናስቀጥላለን። ስለዚህ ዶክተር አብይን ለሊቀመንበር ተጫዋርጋችሁ ታቀርባላችሁ? በኢህአዴግ ጉባኤ ላይ እሱ ጊዜው ሲደርስ የሚወሰን ነው የሚሆነ። አሁን ላይ ለኢህአዴግ ሊቀመንበርነት የክልን ያቀርበናል ወደዛ የምንወስደው ውሳኔ አይኖርም። አሁን ላይ ዶክተር አብይ የኦህዴድ ሊቀመንበር ሆኖ ተመርጠዋል። የኢህአዴግ ሊቀመንበር የሚመረጥበት አሰራር ስነ ስርዓት አለው። እሱ በወቅቱ ቦታ ላይ ሲደርስ የሚገለጽ ነው የሚሆነው። ለጊዜው ግን ዶክተር አብይን የሆዴል ሊቀመንበር አድርገን አጠቃላይ የድርጅቱን የፖለቲካና የድርጅት ስራ እንዲመራነን እንዲያስተባብር ነው የተመደበው። ነገር ግን እርስዎም ገልጸውታል። ቀደም ሲል በሀገር አቀፍ ደረጃ ራሱ አመራር እንድናወጣ የሚሉ አገላለጾች ተጠቅመዋልና በማዕከላዊ ኮሚቴ ስብሰባችሁ ወቅት ወይም በስራ አስፈጻሚ በሆዴል ስራ አስፈጻሚ ኮሚቴ ስብሰባ ወቅት ከሌን ለኢህአዴግ ሊቀመንበርነት አውቃለሁ። ምርጫው ገና የሚካሄድ ነው። አራቱም ፓርቲዎች የሚሳተፉበት እንደሆነ አውቃለሁ። መቶ ሰማንያዎቹ የኢህአዴግ ጉባኤ ተሳታፊዎች ድምጽ የሚሰጡበት እንደሆነ አውቃለሁ። ነገር ግን በእኛ በኩል ከሌ እናቅርብ የሚልስ በአጀንዳነት ቀርቦ አልተወያያችሁም። ዶክተር አብይን ለማቅረብ አልተወሰነም። በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል የኢህአዴግ ሊቀመንበር ለመሆን አይደለም ሽግሽጉ የተካሄደው። ሽግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ የለውጥ ግለት የለውጥ እንቅስቃሴ ኦህዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰን ነው። በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትርነት ቦታ ብቻ አይደለም ኦህዴድ የሚይዘው የሚኒስትርነት ቦታ ይዛ የአመራር ምደባው የታጠረ አይደለም። በሁሉ የአመራር ምደባ ነው። ስዕሉ ሙሉ አድርጎ ማየት ጥሩ ነው የሚሆነው አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ክፍት ስለሆነ እዛ ቦታ ላይ ብቻ አይደለም ርብርብ ኦህዴድ ተልኮ የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራ ሆኖ አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ ስራ የሚሰራበት ሁኔታ ነው የተመከረበት። ያ በራሱ መድረክ በራሱ ቦታ ጊዜው ሲደርስ በኦህዴድ በኩል ለኢህአዴግ ሊቀመንበርነት የሚቀርበው ማን ነው የሚለው በይፋ የሚሆን ነው የሚሆነው። አሁን ላይ ግን ማውራት የሚንችለው ስለ ኦህዴድ ሊቀመንበር ፖዚሽን ነው ማለት ነው። የማዕከላዊ ኮሚቴ ውሳኔ አቶ ለማን የማውረድና ዶክተር አብይን የማውጣት አለመሆኑንም አቶ ካሳሁን ያስረዳሉ። በደንብ አስምረን መናገር የምንፈልገው አቶ ለማ መገርሳ በግምገማ ተገምግሞ አይደለም የወረዱት። ወይም ጥሩ ስላልሰሩ በሚል ግምገማ የለንም። እኛ እንደ ብሔራዊ ድርጅት በተሃድሶ ማግስት ሰፋፊ ለውጦች የተመዘገቡበት ክልል ነው ሊቆጠር ሊዳሰስ የሚችሉ ለውጦች የተመዘገቡበት ክልል ነው። ሰፋፊ ውጤቶችም አግኝተናል፣ አስመዝግበናል። እነኚህ ለውጦች የበለጠ መጥለቅ እንዲችሉ የአመራር ቡድኑን የማሸጋሸግ ጉዳይ ነው እንጂ ማንንም ካላፊነት አላወረንም። የጠያቂነት ጉዳይ ቢሆን ኖረው ከአመራር ይወርዳል። አሁንም ቢሆን ምክትል ሊቀመንበርና የክልሉ ፕሬዚደንት ሆኖ እንዲቀጥል ነው የተደረገው። ኦህዴድ በክልል ደረጃ የታጠረ ድርጅት አይደለም። በሀገር ደረጃም ተልእኮውን ግዴታው ማውጣት ያለበት ድርጅት ነው ስለዚህ ከዚህ በኋላ ባለው ጊዜ በክልል ደረጃ የተጎናጸፍናቸውን ድሎች ወደ ፌዴራል መንግስትም ጭምር ማበረከት እንድንችል አመራር ማምጣት እንድንችል፣ አመራር ማውጣት እንድንችልም ጭምር የተደረገ ሽግሽግ ነው ና በዛ ደረጃ ተገምግሞ እንትን የተባለ አይደለም። ኦህዴድ ምልከታው አመራር ሲያይ ቡድን ነው የሚያየው ግለሰብ የማምጣት የማውረድ ከፍ የማድረግ ዝቅ የማድረግ ጉዳይ አድርገን አልተመለከት ነው ሚናን የመወጣት ትውልድ የማሻገር የታድሶ ጉዞን የማሳካት ታሪካዊ ኃላፊነት አለብን በሚል ነው መናምነው ይህንን ኃላፊነት ልንወጣ የምንችለው እንደ ቡድን ስንሰራ ነው። የትናንትና ድል ሚስጥር እንደ ቡድን በአመራር አንዱ ወደኋላ አንዱ ፊት ሳይስብ፣ በጋራ ስንንቀሳቀስ ለውጥ እናመጣለን። ስለዚህ አቶ ለማ ራሳቸውም የተቀበሉት የተሳተፉበት ነው ሽግሽጉ እያሉኝ ነው። በትክክል አቶ ለማ በዚህ ጉዳይ ላይ የዚህ ዲዛይነርም ጭምር ነው። አሁንም የለማ የአመራር ቡድን ነው ወደ አመራርነት የመጣው። ዶክተር አብይም ቢሆን እሳቸውም አምነው ሁሉም ማንም ያላሰብ ልዩነት ታተፈበት ነው ብሎ መውሰድ ይቻላል። ና ምንም አይነት የአመራር መፈረካከስ ወይም የሀሳብ ልዩነት ያለበት ጉዳይ አይደለም። ከኦህዴድ በተጨማሪ አባል ድርጅቶች የሆኑት የደሂደንና በአዴን ማዕከላዊ ኮሚቴዎችም በስብሰባ ላይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አምነስቲ ኢንተርናሽናል ያለፈው 2017 ዓመታዊ የሰብአዊ መብቶች ይዞታ ሪፖርቱን አውጥቷል። ቁጥራቸው ወደ 160 በሚጠጋ ሀገሮች የተፈጸሙ የሰብአዊ መብት ረገጣዎችን በዘገበበት ሪፖርቱ እጅግ ከፍተኛ በሆኑ አንዳንድ የዓለም መሪዎች የጥላቻና የፍርሃት የፖለቲካ የተለመደ ሆኗል ብለዋል። የአሜሪካ ድምፅ ሬዲዮ ዘጋቢ ማርያማ ዲያሎ ያጠናቀረችው ዘገባ ዝርዝሩን ቆንጅታዬ ታቀርበዋለች ላለፉት ስልሳ ገደማ ዓመታት በዓለም ዙሪያ ለሰብአዊ መብት ከበሬታ ሲሟገት የኖረው አምነስቲ ኢንተርናሽናል በዘንድሮው ሪፖርቱ በግብጽ፣ ፊሊፒንስ፣ ቬኔዙዌላ፣ ቻይና፣ ሩሲያና ዩናይትድ ስቴትስ መሪዎች በሚፈጽሟቸው አድራጎቶች በሚሊዮኖች የሚቆጠሩ ህዝቦቻቸው መብቶች ተጥሰዋል ብሏል። የአምነስቲ ኢንተርናሽናል ዋና ዲሬክተር ማርግሬት ሁዋንግ ሲያስረዱ እንዲህ ብለዋል። የሰብአዊ መብት ሕጎችን ራሳቸው በግላጭ ይጥሳሉ ወይም ሌሎች ሰብአዊ መብቶችን እንዳያከብሩ ቀስቅሰዋል። የፊሊፒንሱን ፕሬዝደንት ሮድሪጎ ዱርቴቴን በተመለከተ አደንዛዥ እጽ ነጋዴነት የሚጠረጠሩ ሰዎችን ወጥታችሁ ግደሉ ብለው ህዝቡን ቀስቅሰዋል። አምነስቲ በሪፖርቱ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕንም በኢሚግሬሽን ፖሊሲያቸው የፕሬስ ነፃነትን በመፈታተናቸው ከሴቶች መብት ከበሬታም አኳያ ባሏቸው ሪኮርዶች በተያያዘ ነቅፏቸዋል። ቪኦኤ በአምነስቲ ሪፖርትና ነቀፌታ ዙሪያ ከዋይት ሀውስና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስተያየት ጠይቋል፣ ለጊዜው አላገኘም። የአምነስቲ ዋና ስራ አስኪያጅ ማርግሬት ሁዋንግ ከሁሉም ሰቅጣጩ በዓለም አቀፍ መንግስታዊ ያልሆኑ የስነ ተዋልዶ ጤና ላይ የሚሰሩ ድርጅቶች ላይ የወሰዱት እርምጃ ነው ብለዋል። ለረጅም ጊዜ ጽንስ ማቋረጥና ሌሎችም የሥነ ተዋልዶ ጤና ጉዳዮችን በተመለከተ የማማከርና የመረጃ አገልግሎት ሲሰጡ የቆዩ ድርጅቶች ለታካሚዎቻቸው ስለ ጽንስ ማቋረጥ ከማማከር ወይም ከዩናይትድ ስቴትስ መንግስት ገንዘብ ከማግኘት አንዱን እንዲመርጡ አድርገዋቸዋል። የሜክሲኮ ሲቲ ፖሊሲ ተብሎ የሚታወቀውና የጽንስ ማቋረጥ ምክር አገልግሎት በሚሰጡ አብዛኞቹ ዓለም አቀፍ ድርጅቶች ላይ ከዩናይትድ ስቴትስ መንግስት ገንዘብ እንዳያገኙ የተጣለው የእገዳ ፖሊሲ እንደ አውሮፓውያን አቆጣጠር ከ1984 ዓ.ም ጀምሮ አንዴ ሲጸና አንዴ ሲነሳ ቆይቷል። በፕሬዚደንት ትረምፕ አስተዳደር የተጠቀሱትን አገልግሎቶች በሚሰጡ ድርጅቶች ላይ በጠቅላላ የእገዳ ፖሊሲው እንዲጸናን የተደረገው በ2017። የመናገር ነጻነት ላይ ጥቃት መፈጸሙን ያወሳው ሪፖርቱ ቀንደኞቹ ግብጽ፣ ቻይና እና ቱርክ መሆናቸውን አውስቷል። ቪኦኤ ዩናይትድ ስቴትስ የሚገኙ የእነዚህን ሀገሮች ኤምባሲዎች አስተያየት ጠይቋል፣ ለጊዜው መልስ አላገኘም። ተከታዩ ዘገባ ወደ አውሮፓ ያሸጋግረናል። በጀርመን ነዋሪ የሆኑ ኢትዮጵያውያን ዛሬ በዋና ከተማዋ ውስጥ ከጠዋቱ አራት ሰዓት አንስቶ ሰላማዊ ሰልፍ ማድረጋቸውን ከአስተባባሪዎቹ አንዱ ለአሜሪካ ድምፅ ገልጠዋል። ከተለያዩ የጀርመን ከተሞች የተሰባሰቡትን ሰልፈኞች ያስተባበሩት እዚያው የሚገኙት የፖለቲካ ፓርቲዎች፣ ሲቪክ ማህበራትና የሃይማኖት መሪዎች መሆናቸውንም ጠቁመዋል። አዲሱ አበበ ነው ማምሻውን ያነጋገራቸው። አፈወርቅ ተፈራ ከሰልፉ አስተባባሪዎች አንዱ ናቸው። አላማውን ሲያስረዱ የስልጣን ላይ ያለው የኢትዮጵያ መንግስት ሰብአዊ መብትን የሚጥስና በህዝብ ላይም ግድያን የሚፈጽም በመሆኑ ያን ለመቃወም የኢትዮጵያ መንግስትና አጋሮች ናቸው ላሏቸውም መስሪያ ቤቶች ለማሳወቅ ነው ብለዋል። አላማውን እንደሚከትለው ጨምረው ይናገራሉ። ይህንን ሽብርና ጥቃት በአስቸኳይ እንዲያቆም ጠይቀናል። ሌሎችን መንግስታት በዚህ መንግስት ላይ ተጽዕኖዎችን እንዲያሳድሩ አሳስበናል። በአለፈው ዓመት የኢትዮጵያ መንግስትና የአውሮፓ ህብረት የስደተኞችን አስገድዶ ለመመለስ ስምምነት ተስማምቶ ነበረ እና እኛም ይህን ስምምነት አውግዘን ጄኔቫ ኮንቬንሽን አርቲክል ሰላሳ ሶስት እንዲከበር ጠይቀናል። በቅርቡ የታወጀውን የጊዜያዊ አዋጅ በአስቸኳይ እንዲነሳና መንግስት ለውይይት ለድርድርና በተለይም የህዝቡን ጥያቄዎች እንዲመልስ ከዛም በተጨማሪ ከተቃዋሚ ኃይሎች ጋር በጠረጴዛ ዙሪያ ተቀምጦ የኢትዮጵያን ህዝብ ጥያቄዎች መፍትሄ በመፈለግ ወደ ሰላማዊና ዲሞክራሲያዊ ሽግግር እንዲመጣ አሳስበናል። የተሰለፍነው ወደ አንድ ሺህ እንሆናለን ያሉት አስተባባሪው ወደ ተለያዩ የጀርመን ዋና ዋና መንግስታዊና ዓለም አቀፍ መስሪያ ቤቶች ወይም ድርጅቶች በመዘዋወር ጥያቄዎቻቸውን እንዳቀረቡ ተናግረዋል። የሄዱባቸውንና አቤቱታቸውን ያሰሙባቸውን ድርጅቶችና መስሪያ ቤቶች እንደሚከተለው ይገልጣሉ። ለውጭ ጉዳይ መስሪያ ቤቱ የተዘጋጀ አቤቱታ ወዳቤሰጠኝ በሌሎችም የበርሊን ዋና ዋና አደባባዮች ላይ በተለይም በአውሮፓ ኮሚሽን ፊት ለፊት፣ በአሜሪካን ኤምባሲ ፊት ለፊት፣ በእንግሊዝ እና በፈረንሳይ ኤምባሲ ፊት ለፊት አልፈን ወደ ጀርመን ቻንስለር ቢሮ ሄደናል። ሰልፈኛው በተለይ ለጀርመን ውጭ ጉዳይ መስሪያ ቤት ያቀረቡትን ደብዳቤ የምስራቅ አፍሪካ ዴስክ ወይም ኃላፊው እንደተቀበሏቸው እና በቅርቡም መልስ እንደሚሰጧቸው ነግረውኛል። አድማጮች፣ ለዚህ የተቃውሞ ሰልፍ ከኢትዮጵያ ኤምባሲ በኩል መልስ ለማግኘት ያደረግነው የስልክ ጥሪ ስልኩን የሚያነሳ ባለመኖሩ አልቀናንም። እንዳገኘን እናቀርባለን። አዲሱን ለዘገባው እናመሰግናለን። በኬንያ ባሉ የስደተኞች ካምፕ ውስጥ የሚኖሩ ስደተኞች የዓለም ምግብ ፕሮግራም ምግብ እርዳታ በመቀነሱ ለረሃብ መጋለጣቸውን ተናገሩ። በሰሜን ምዕራብ ኬንያ በሚገኘው የካኩማ ስደተኞች ካምፕ ለ12 ዓመት የኖሩ የአምስት ልጆች አባት እርዳታው በመቀነሱ ቤተሰባቸው መጎዳቱን ተናግረዋል። በካምፑ ያሉ ስደተኞች በችግሩ ላይ መሆናቸውን ያስረዳሉ። የዓለም የምግብ ፕሮግራም በበኩሉ ችግሩ እርዳታ ገንዘብ በመቀነሱ የተከሰተ መሆኑን ገልጸዋል። የዓለም የምግብ ፕሮግራም ኬንያ ቅርንጫፍ ቃል አቀባይ ማርቲን ካሜሪ የምግብ እጥረቱ የተከሰተው ድርጅታቸው በቂ ፈንድ ባለማግኘቱ እንደሆነ ገልጸው በኬንያ ያሉ ስደተኞችን ለመደጎም የዓለም የምግብ ፕሮግራም የጠየቀው 28 ሚሊዮን ዶላር ካልተገኘ ችግሩ ከዚህም የከፋ ሊሆን እንደሚችል አስጠንቅቀዋል። ዝርዝሩን ከዳዊት ከገልሞ ዳዊት እንስማ። በኬንያ ደዳብና ካኩማ በሚባሉ የስደተኞች ካምፕ ነዋሪዎች ይደረገላቸው የነበረው የምግብ እርዳታ በከፊል በመቀነሱ ለምግብ እጥረት መጋለጣቸውን ተናገሩ። አንድ በደዳብ ስደተኞች ካምፕ ለ10 ዓመት የኖሩ የትውልድ ኢትዮጵያዊ ስደተኛ ሁኔታው ከስድስት ወር ወዲህ መባባሱን ይናገራሉ ከስድስት ወር በበለጠ ጊዜ ስደተኛ በከፍተኛ የምግብ እጥረት በጣም እየተሰቃየን ነው። ሁለተኛ ደግሞ ከአምቡ ይዘጋል እያሉ ሰዎች ስትረስ ውስጥ ገብተናል። ሶስተኛ ደግሞ የውሃ እጥረትን በዚህ ሙቀቱ የምታየው ያለንበት ስፍራ በሙቀቱ በጣም ከፍተኛ ነው። በዚህ ላይ የውሃ እጥረት አለ። በጣም በከፍተኛ ችግር ላይ ነው የምንገኘው። የምግብ እርዳታ እጥረቱ በደዳብ ካምፕ ብቻ አይደለም የተከሰተው። በሰሜን ምዕራብ ኬንያ በሚገኘው የካኩማ ስደተኞች ነዋሪዎችም በተመሳሳይ መልኩ እየተቸገርን ነው ይላሉ። ስማቸው እንዳይጠቀስ የጠየቁ አንድ በካኩማ የስደተኞች ካምፕ ለ13 ዓመት የኖሩ የአምስት ልጆች አባት በእርዳታ መልክ የሚሰጠው ምግብ በመቀነሱ ቤተሰባቸውን መደጎም እንዳልቻሉ ገልጸው ሕይወት ለስደተኞች አስቸጋሪ እየሆነ መምጣቱን ይናገራሉ። ካምቢ መቃታችን ጋር ጋራ ባይ ልፋት አዳይቸው ወንቲ ከድሮ ጉተኔ ለካምፑ ነዋሪ እርዳታ እየተሰጠው ያለው መንገድ በጣም አስቸጋሪ ነው። እንደ በፊቱ ሙሉ እርዳታ እየተሰጠን አይደለም። እየተሰጠ ያለው ራሱ ለይስሙላ እንጂ ምንም እየሰጡን አይደለም። ስደተኛውንማ በጣም ነው የሚጎዳው። በጣም ተመልከት፣ አሁን አስብ፣ ምንም ድጋፍ የሌለው ሰው እነሱ አሁን በሚሰጡት ሁለት ኪሎ እርዳታ ወሩ ሙሉ ይኖራል ማለት ነው። በጣም ከባድ ነው። ያው ሰው ግን ተቸግሮም ይኖራል። በቃ ልክ እንደ ተጣለ ሰው ነው። በካምፕ ውስጥ እየኖርን እያለ ነው። የኬንያ ህግ በስደተኞች መጠለያ የሚኖሩ ስደተኞች ከካምፕ ወጥተው በማንኛውም ስራ እንዳይሰማሩ የሚያግድ ሲሆን በሀገሪቱ ባሉ የስደተኞች መጠለያዎች ላሉ ስደተኞች የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ከዓለም የምግብ ፕሮግራም ጋር ለስደተኞች የምግብ እርዳታ ያደርጋል። ሆኖም ባለፈው ኦክቶበር 2017 አንስተው ድርጅቱ በኬንያ ያሉ ስደተኞችን በምግብ እርዳታ ለመደጎም የጠየቀው 28 ሚሊዮን ዶላር የስድስት ወር በጀት ከለጋሾች ባለመገኘቱ ለስደተኞች ያቅርብ የነበረውን የምግብ እርዳታ 30 በመቶ ቀንሷል። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ኃላፊ ፊሊፖ ግራንዲ ባለፈው ዲሰምበር አጋማሽ በኬንያ የሚገኙ የስደተኞች ካምፕን በጎበኙ ጊዜ የምግብ እርዳታ እጥረቱ አሳሳቢ መሆኑን አንስተዋል። for more humanitarian assistance, scarcity of food. WFP is here with us. ተጨማሪ ሰብአዊ ድጋፍ እንዲደረግ እዚህ ጋር ማንሳት እፈልጋለሁ የምግብ እጥረትን በማስመልከት እዚህ የዓለም ምግብ ፕሮግራም ከኛ ጋር ነው ያሉት። ምግብ በጣም ወሳኝ ነገር ነው። አይናችንን በእርግጥ ዘላቂ መፍትሄ ማለትም ደዳብን መልሶ ማልማት ላይ ብናደርግም እንደ ደዳብ ያሉ ቦታዎች የሰብአዊ እርዳታ እንደሚያስፈልጋቸው መዘንጋት የለብንም መቼም። የምግብ እጥረቱ የተከሰተው በዓለም ዙሪያ የተረጂዎች ቁጥር በማሻቀቡ እንደሆነ የዓለም የምግብ ፕሮግራም ያስቀምጣል። ማርቲን ካሪሚ የድርጅቱ ኬንያ ቅርንጫፍ ቃል አቀባይ ድርጅታቸው ከስደተኞች የምግብ እርዳታውን ለመቀነስ የተገደደው በተያያዘው ስድስት ወር ቀደም ስደተኞችን ለመደጎም የተጠየቀው 28.5 ሚሊዮን ዶላር እርዳታ ባለመገኘቱ መሆኑን ለአሜሪካ ድምፅ ገልጸዋል። የዓለም የምግብ ፕሮግራም ጥሪውን ካቀረበ ወዲህ ከለጋሾች ድጋፍ ቢያገኝም የተፈለገው መጠን ግን አይደለም። ስለዚህም ድርጅቱ ለስደተኞች የምግብ እርዳታ ሻል እንደማይችልም ያስቀምጣሉ። ምስተር ካሪሚ ያክለው ለስድስት ወር የተጠየቀው 28 ሚሊዮን ዶላር ድጋፍ ካልተገኘ ኬንያ ባሉ የስደተኞች ካምፕ ውስጥ የሚኖሩ ከ400,000 በላይ ስደተኞች የምግብ እርዳታ ችግር ከዚህም ልባባስ እንደሚችል ገልጿል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ቅርንጫፍ ሀዝ እንደሚያሳየው በኬንያ ከ450,000 በላይ ስደተኞች ይገኛሉ። ከእነዚህም ኢትዮጵያውያን ስደተኞች ከ27,800 በላይ ሲሆኑ ብዙዎቹም በሁለቱ የኬንያ ስደተኞች ካምፕ ውስጥ ይኖራሉ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን። አሁን ደግሞ ከናይሮቢ ወዲህ በቀጥታ ወደ ዋሽንግተን ዲሲ ይመልስናል። ተከታዩ ዘገባ የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ባለፉት ሁለት አስ አስርት ዓመታት ውስጥ በትምህርት ቤቶች ውስጥ በተከፈቱ ተኩሶች ልጆቻቸው የሞቱባቸው ወላጆችን ለግድያ የዓይን እማኝ የሆኑ ተማሪዎችና አስተማሪዎች ጨምሮ በትላንትናው እለት አግኝተው አነጋግረዋል። ትላንት በዋይት ሀውስ የተካሄደው ይህ ስብሰባ የተማሪዎች ደህንነት እንዴት ሊጠበቅ እንደሚችል ትኩረት የሰጠም ነበር። ዝላቲካ ሆክ ያጠናቀረችውን የዚህን ዘገባ ዝርዝር ትስታ አበላቸው ይዛ ቀርባለች። ፕሬዚደንት ትራምፕ፣ ምክትል ፕሬዚደንት ማይክ ፔንስና የትምህርት ሚኒስትሯ ቤትሲ ዲቮስ ባለፈው ሳምንት ፍሎሪዳ ክፍለ ሀገር በሚገኘው የሁለተኛ ደረጃ ትምህርት ቤት ውስጥ ተኩሱ ተከፍቶ ጓደኞቻቸው አንዳንዶቹም እህት ወንድሞቻቸውን ያጡ ወጣቶችን መሪር ሐዘንና ቁጣ የቀላቀለ እማኝነት ነው የሰሙት። ስ ስ እንደ ወንድሜ የሆነ የቅርብ ጓደኝን ነው ያጣሁት። እሱ ሊናገር ስለማይችል ስለ እርሱ ድምጼን ለማሰማት ነው እዚህ ያለሁት። ይሄ ግድያ በእኛ ትምህርት ቤት በፓርክላንድ ብቻ አይደለም የተፈጸመው። ይሄ የአሜሪካ ችግር ነው። በእያንዳንዱ ከተማ ያለ ተማሪ ህይወት ነው ስጋት የተጋረጠበት። በተለያዩ ጊዜያት ትምህርት ቤቶች ውስጥ በተከፈቱ ተኩሶች ልጆቻቸው ሰለባ የሆኑ ወላጆችም እንደ አውሮፓ አቆጣጠር በ1999 ዓ ም ከተከሰተው የኮለምባይን ሁለተኛ ደረጃ ትምህርት ቤት ተኩስ ወዲህ መንግስት ምንም መፍትሄ እንዳልሰጠ ተናግረዋል። ከዚያ ከመጀመሪያው ተኩስ ወዲህ ከአምስት ዓመት በፊት ደግሞ ከኮነቲከት ክፍለ አገር ውስጥ አብዛኞቹ ዕድሜያቸው ስድስትና ሰባት ዓመት የሆነ ከሀያ በላይ ልጆች በአንድ ቀን ማለቃቸው ይታወሳል። ከአስራ ዘጠኝ ዓመት በፊት አሁን እዚህ በምናያቸው ወላጆች ላይ የደረሰው ከባድና መሪር ሐዘን እኔም ላይ ደረሰ፣ ምክንያቱም ውባ ልጄ ሬችል ተገደለች። ከሳንዲ ሁክ የአንደኛ ደረጃ ተማሪዎች ግድያ ወዲህ አይደገምም ነበር የተባል ነው። እንደምናየው ግን እነሆ ከአምስት ዓመት በኋላም ለውጥ የለም። የስብሰባው ተካፋዮች የልጆችን በትምህርት ቤቶች ውስጥ ፍጅት ለማስቆም የተለያዩ ሀሳቦችን ለምሳሌ የአእምሮ በሽታ ላለባቸው ተማሪዎች የተለየ ጥንቃቄ ለትምህርት ቤት ደህንነት የተለየ ጥበቃ ጠበቅ ያለ የጠመንጃ ባለቤት መሆን ቁጥጥር እንዲኖር ጥሪ አቅርበዋል ፕሬዚደንት ትራምፕ ሁሉም ሀሳቦች ተቀባይነት እንደሚያገኙ ጠቁሞ በተማሪዎችና ወላጆች ተቀባይነት ያላገኘ አስተማሪዎችን ማስታጠቅ የሚል ሀሳብ አቅርበዋል ስለዚህ ታሪካቸውን እንዲመረመር እናደርጋለን። የተለያዩ ነገሮችን እናድርጋለን። እነዚህን የመሳሰሉ ሀሳቦችንም እንመለከታለን። ፕሬዚደንት ትረምፕ በተጨማሪም ከክፍለ ሀገሮቹ አስተዳደሮች ጋር በሚመጣው ሳምንት እንደሚገናኙ ገልጸዋል። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ የሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከ33 መሆኑን ያመለክታል። ዋና ዋናውን ርዕሰ ዜና ካዳነች ፍሳዬ በኢትዮጵያ ሶማሌ ክልል ከ1500 በላይ የሚሆኑ እስረኞች እንደተፈቱ አቶ መሐመድ ቢላ ሐሰን የኢትዮጵያ ሶማሌ ክልል ፕሬዚደንት የሚዲያ አማካሪና የወጣቶች ቢሮ ኃላፊ አስታውቀዋል። መንግሥት ተቃውሞን ለመግታት ሲል የአስቸኳይ ጊዜ አስተዳደር ካወጀ ቀናት ካለፉ በኋላ ነው እስረኞቹ የተፈቱት። የኢህአዴግ መንግሥትና የመከላከያ ሰራዊት ውስጥ ጉልህ ስፍራ የነበራቸው መኮንኖች በዛሬው ዕለት ከዝዋይና ከቃሊቲ ማረሚያ ቤቶች መለቀቃቸው ታወቀ። የተባበሩት መንግሥታት ድርጅት የስደተኞች መስሪያ ቤት ሊቢያ ውስጥ የሚገኙና ለከፍተኛ አደጋ የተጋለጡ ያላቸውን ከአንድ ሺህ በላይ ስደተኞችን ማስወጣት መቻሉን አስታወቀ። ዘመቻው የተጀመረው ባለፈው ኅዳር ሲሆን በሶስት ወራት ጊዜ ውስጥ መሆኑ ነው ያን ያክል ስደተኞች ሊወጡ የቻሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመሳሪያ ቁጥጥር ላይ ያላቸውን አቋም ዛሬ አስተካክለዋል። በትምህርት ቤቶች የገፍ ግድያን ለመከላከል ሲሉ አስተማሪዎች መሳሪያ ይታጠቁ ሲል በሚገባ የሰለጠኑ 20 ከመቶ የሚሆኑ አስተማሪዎችን ማለቴ ነው ብለዋል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ቡድን ያወጣው ዓመታዊ ዘገባ ወደ 160 በሚጠጉ ሀገሮች ተፈጸመ ያለውን የሰብአዊ መብት ረገጣ አስፍሯል። ያለፈው 2017 ዓመት በዓለም ደረጃ አንዳንድ እጅግ ሀያል የሆኑ መሪዎች እንዲዘወተር ያደረጉት የጥላቻና የፍርሃት ፖለቲካ ተንጸባርቆበታል ይላል ዘገባው። አድማጮች የምትከታተሉት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። የምናስተናገዳችሁ አሉላ ከበደና አዳኝ ፍሳሀየንን ሁለተኛውን አጋማሽ ስርጭታችንን በርሰ ወሬዎቹ ጀምረናል። ቀዳሚው ወደ ዘገባ ወደ ቀዳሚው ዘገባ እንወስዳችኋለን። የኢህአደግ ስራ አስፈጻሚ እስረኞችን መፍታትን አስመልክቶ ባስተላለፈው ውሳኔ መሠረት የተለያዩ እስረኞች እየተፈቱ መሆኑ ይታወቃል። ከሰኞ ጀምሮ እስከ ተቀጠሉት አብዛኞቹ የወልቃይት ማንነት መፍትሄ አፈላላጊ ኮሚቴ አባላት ከእስር የተለቀቁ መሆናቸው ታውቋል። የህወሓት ታጋይና ጡረታ እስከሚወጡበት ጊዜ እስከ 205 ዓ ም የመከላከያ ሰራዊት አባል የነበሩት ኮሎኔል ደመቀ ዘውዱ የወልቃይት ኮሚቴ አመራር አባል የነበሩ ሲሆን በዚህ ሂደት ሰኞ ዕለት ከተፈቱ እስረኛ አንዱ ናቸው። በትላንትናው ምሽት የቃለ ምልልሳቸውን የመጀመሪያ ክፍል አሰምተናችሁ ነበረ። ያነጋገረቻቸው ጽዮን ግርማ ስትሆን ሲታሰሩ ከአሸባሪ ድርጅቶች ጋር ግንኙነት አላቸው በሚል በደህንነት መስሪያ ቤትና በጸረ ሽብር ግብረ ኃይል የተሰጠው መግለጫ ትክክለኛ አይደለም ሲሉ ከሚያስተባብሉበት የዛሬው ቀደ ምልልስ ይቀጥላል። ይሄኛ ህገ መንግስታዊ ጥያቄ ነው። እኛ ኤርትራ ሄድናሚ ኤርትራ እንት እንዴት እኔ እንደዚህ ስርአት ታብዬ በስርአት ምሬ እንዴት እንደዚህ አይሆናል። ለምን አመራ ሁለት ጠየቅ የሚል ካልሆነ እኔ አሸባሪም ይባልም ኤርትራ ይባልም እኔ ራሴም አልቀበለውም። አሁን ቢሆንም አሁን ራሱ አሰሬም ቢሆን እኔ ይህንን አላማ የሚከተሉ ሰዎች እኔም አልደግፈውም። ስለዚህ እውነቱ ህገ መንግስቱ ብቻ እና ብቻ ነው ዋነው። እኔ በዚህ በተረፈ ግን የተባለውን የስም ማጥፋት በእኔ ባይደርስ በሌሎች ነገረስ ሊኖር ስለሚችል ይሄ ፍጹም ውሸት ነው። ምክር ሴተማዊ አይቻለው። እኔ አሸባሪ የሚያሳይ ነገር የቀረበ ማስረጃ አላየሁም፣ እና እውነቱ ይሄ ነው። እርስዎ ከታሰሩ በኋላ እንግዲህ በጎንደር ተቃውሞ ተቀስቅሷል። ብዙ ሰዎች ህይወታቸው አልፏል፣ ንብረት ተቃጥሏል። እስካሁንም ድረስ ወደ አላባራ ተቃውሞ ሄዷል። ሰዎች ታስረዋል፣ የተሰደዱም ሰዎች አሉ። እና አሁን ተመልሶ ወደ መፈታት ቢመጣም ይሄ ነገር ተፈጥሯል እና ይሄ ጥያቄ ተመልሷል ይላሉ? ጥያቄው አሁንም አብሮኝ አለ ይላሉ ወይስ ሐሳቦትን ቀይረዋል? እንዴት ሐሳብ ቀይራለሁ? እኔ እኮ ህገ መንግስታዊ ጥያቄ በሰላም የጠየቁት አሁንም መንግስት ይመልሰዋል ብዬ ነው፣ ግምት ነው። ስለዚህ አልተመለሰም። እንዴት ይመለሳል? በሚመር ተመለሰ። እኛ እኮ ፌዴሬሽን ምክር ቤት የወልቃይት ጥያቄ ህገ መንግስታዊ መ ጥያቄ ነው ተቀብለናል። የትግራይ መንግስት ደግሞ መልስ መስጠት አለበት። መጀመሪያ ብሎ ደብዳቤ ሰጥተናል፣ ደብዳቤ በእጃችን ይገኛል። ስለዚህ እኛ የትግራይ መንግስት አንዳንዴ መልስ ሲሰጡ መሰቦ ባለስልጣኖች በህገ መንግስት መሰረት እኛን አልተጠየቅንም ነው የሚሉት። እኛ ግን ከዞን ጀምረን ክልሉም ጠይቀናል። የወልቃይት ማንነት ጥያቄ የትግራይ ማንነት ተሰጥቶት ያደረ ስለሆነ የአማራ ማንነት አያስፈልገውም ሲሉን፣ እኛም ቅሬታ ይዘን ነው ወደ ፌዴሬሽን ምክር ቤት የሄድነው። ፌዴሬሽን ምክር ቤት ደግሞ ከዚያ ቀጥሎ ነው ይህን መልስ የሰጠል ስለዚህ አሁን እንደተመለሰ፣ በዚህ መካከል እያለ ነው ይህ ነገር የተነሳና አሁን አልተመለሰም። ስለዚህ እኛ ጥያቄው የህዝብ ጥያቄ ነው። ተመልሷል ካል ህዝቡ ነው የሚያውቀው እንጂ እኔ አሁን ተመለሰ አልተመለሰም። በእኔ በግሌ ግን አልተመለሰም ጥያቄው። ስለዚህ በሂደት እያለ ነው ይህ ነገር የተፈጠረው እና ጥያቄው በሂደት መቁሙ ያለ እንጂ መልስ አልተሰጠም። መንግስት ደግሞ መልስ ይሰጥበት ይሆናል ብዬ ነው የምገምተው። ማለት እንግዲህ መንግስት እስረኞችን ሲፈታ፣ ክሳቸውን ሲያቋርጥ፣ በይቅርታም ሲለቅ የፖለቲካ ምህዳሩን ለማስፋት የሚል ነገር አስቀምጧል። ይሄ የፖለቲካ ምህዳር መስፋት ካለና ና ይህንን ጥያቄ የማንሳት እድሉ ካላችሁ በኢትዮጵያ ደግሞ ከአማራ ማንነት ጥያቄው ካነሳችሁት ከወልቃይት ጥያቄ ጥያቄው በላይ በኢትዮጵያ በርካታ የፖለቲካ ጥያቄዎች ተፈጥረዋል። በእርሶ በኩል ወይም ደግሞ እርሶ ኮሚቴ በሆኑበት በወቅቱ ባነሳችሁት የወልቃይት የአማራ ማንነት ጥያቄ በኩል ይህን ጥያቄ ሰፋ ወዳለ የፖለቲካ ጥያቄ የመውሰድ ሀሳብ ይኖራችኋል ወይስ አሁንም በዛው የአማራ ማንነት ወይም የብሄር ጥያቄ ላይ ትገደባላችሁ? መጀመር መጀመሪያ የፖለቲካ ጥያቄ የለንም። ህገ መንግስቱን አምነን መንግስቱን መጀመሪያው ማምነን በህግ መሰረት በህገ መንግስት የተቀመጠ መብቶች እንዲሰጡን፣ አዲስ መብት አዲስ ማንነት ሳይሆን የጠየቁት የነበረ ማንነታችን ወደ ነበርነው ማህበረሰብ እንድንመለስ መንግስት ባስቀመጠው መስፈሪያ መሰረት የመራዎች ምን ብለን የጠየቅነው። ስለዚህ የፖለቲካ ጥያቄም አልነበረም ከመጀመሪያው። እንግዲህ መንግስቱም ማንነት ጥያቄ እኛ አልከለከልንም፣ መጠየቅ ይቻላል በየትኛው ጊዜ ብሎ ስለሚሆንም እኛም ይህንን ስለዚህ ይሄ ነው ያለው። ተቃዋሚም አይደለውም። ይህ ማህበረሰብ ጥያቄ ነው ጠይቅ ያለው እንግዲህ እንደነገሩኝ እርሶ በቲፒልፍ ውስጥም ነበሩ በመከላከያ ውስጥም ነበሩ፣ ከገዢው ፓርቲ ስርዓት ጋር አካል ነበሩ ጡረታ እስከሚወጡበት ጊዜ ድረስ። አሁን ደግሞ ታስረው ወጥተዋል። በዚህ ሂደት ውስጥ የህዝብ ጥያቄዎች ደግሞ አሉ። በሀገሪቱ እስር ቤት ውስጥ ሆነው ከእስረኞች ጋር ባደረጓቸው ውይይቶች ወይም ደግሞ ከወጡ በኋላ ባለ ሁኔታ ይህንን የህዝብ ጥያቄ የማየት የመመልከት፣ የማዳመጥ እድል ተፈጥሮሎት ይሆን? እንግዲህ ባገሪቱ ያለው መንግስት በሚዲያም ሁሉም ለምን ሰማው ነው። እኔ እኔ ያለኝ አስተያየት መንግስት፣ አጠቃላይ የኢትዮጵያ ምሁራንም ተቃዋሚ ፖለቲከኞች የሚባሉ የሚናገሩት ብዙ አለ። መንግስት ጆሮም፣ አይኑ ምሮት እነሱ የሚናገሩት ነገር ያዳምጥ ጥሩ ነው። ስለዚህ በመወያየት ነው እንጂ አንድ አቅጣጫ አይነቱ ሀቀኛና ትክክለኛ ማለት አይገባም። ስለዚህ መንግስት ይሄ እንደ ግል የሚሞክረው የሀገር ምሁራን የሚባሉ ሰዎች እየተናገሩ ነው። አሁን ባለዎች እንዴት መፈታት እንደሚገባው ለመንግስቱም ይሄንን ግምት አስገብቶ መንግስቱም የግል ጉዳይ ሳይሆን የሀገር ጉዳይ ስለሆነ ይህን ጉዳይ እንዲፈታ በዚህ በዚህ መልኩ መሄድ አለበት ብሎ ምክር እየሰጡ ነው። የእነዚህ ምክር መንግስት ቢሰማ የተሻለ ነገር ይመጣ ይችላል ብዬ አስባለሁ። የእስር ቤት ቆይታው ምን ይመስል ነበር? ኮሎኔል ደመቀ ጎንደር ነው የታሰሩት እና እስር ቤት የነበሩት ቆይታ አያያዙት ምን ይመስል ነበር? ጎንደር የነበርኩበት በእርግጥ ምንም ሰብዓዊ መብቴን አልተነካም። በመጀመሪያ አንዳንድ ችግሮች ነበሩ ወደ ፍርድ ቤት አመልክቼም ያው መስተካከያ ተወስዷል። እንደ ሌሎች እስረኞች በእርግጥ እኩል አልነበረም። ለብቻዬ ክላስ ነበር መውለው ለብቻዬ ነው። ይሁን እንጂ ብዙም አልጠቃወምኩትም። ብዙም ችግር ደረሰብኝ የሚለው ነገር የለም እና ጥሩ ነው የነበረ ዜ ነው። በአጠቃላይ መስገ ማረሚያ ቤትም ጥሩ ነው። ከእስር ከተለቀቁ በኋላ እንግዲህ እኛም ለመጀመሪያ ጊዜ ልናግሮት ስንሞክርና እስካሁን ድረስ በርካታ ሰዎች ቤት መኖሪያ ቤቶት እየመጡ እንደሚጎበኙት እየሰማን ነው። በማህበራዊ ሚዲያም ላይ የሚለጠፉ ፎቶግራፎችን እናያለን። ከመታሰሩ በፊት የነበረውን ሁኔታ ያውቃሉና ሲፈቱ ይሄን ሁሉ ሰው መጥቶ ሲያዩ ምን ተሰማዎት? ምን አሉ? እጅግ በጣም ደስ ብሎኛል። ይህ ይመስለኝ ግን እንግዲህ ሁሉም ያድርግ እግዚአብሔር ነው። ደግሞ ህዝቡ በእግዚአብሔር ፈቃድ ወደ አንድ እየመጣ ያለ ይመስለኛል። እኔ ያዝኩት ጥያቄ የህዝቡ ጥያቄ ይመስለኛል። ከዚያም የሚነሳ ህዝቡን የራሱ ብሶት ያለው መሆኑን ነው። እኔም መልእክት የሚሰጠኝ ማለት ነው ለዚህ መንግስት ይህን ጉዳይ አይቶ፣ ሁለተኛ የህዝቡን ጥያቄ የትኛው ነው ብሎ ለይቶ መፍትሄ ቢሰጥ የተሻለ ነው። አልበለዚያ እውነትን በማድረስ ነው ጥሩ ነገር ይመጣል እንጂ አልገምትም። ስለዚህ መንግስቱ ሰፊ ሆነው እውነትን ተከትሎ፣ ህገ መንግስትም ተከትሎ ህዝብ የሚያረጋጋ ነገር መልስ የሚሰጥ ነገር ቢሰጥ ጥሩ ነው። እኔ አሁን በግል ለወደደ አይደለም። እኔ ያነሳሁት ጥያቄ ግን እውነትን የአማራ ህዝብን ጥያቄ የሚያነሳ ይመስለኛል። የአማራ ልብን የሚኮረኮር ይመስለኛል። እና ከዚህ ተነስቶ ይህም ለመደገፍ ተነስተዋል። በዚያን ጊዜ ደግሞ ህይወቱን ከፍሏል። ይህን ለማስፈጣት አሁን እንዲሆን ስለልበና ምክን ይበራለን መንግስት በቅን ቦናይቱ ይህንን የተሻለ ነገር ብንሰራ መበታጠል ቀርቶ በእውነት ህገ መንግስቱን ተከትለን ብንሄድ በዚህ ሀገር በዚህ ህዝብ ጥሩ ነገር ይሰራል ብዬ እገምታለሁ። አለበለዚያ በአደባባይ ሌላ በጨለማ ሌላ ከተሰራ ግን በጣም አደገኛ ነገር ይሆናል ብዬ እገምታለሁ እና ምንድን ነው በአማራ ህዝብ ላይ ደረሰ የሚሉት ብዙትና በደል እንደው በእርሶ በኩል አማራ የሚለው ሀያ አምስት አመቱ አማራ ከበፊቱም ኢትዮጵያ አንድነት ይወዳል ይፈልጋል። ነገር ግን በአሁኑ ባለው ሰአት አማራ አንድነት ሲል አማራ እንደ እንደ ድሮ ስርዓት ናፋቂ እንደ ትንክተኛ ሲሰበቅ ነበር በአንዳንዶቹ። ነገር ግን አሁን አማራ አማራውን አማራ ብሎ በብሔርነት ሀሳቡን ስለተንጸዋረቅ ግን ብዙዎችን ሊያደረገው ይመስለኛል። ስለዚህ አማራ በሀያ አምስት አመቱ መፍቻ ቁልፍ ያገኘ ይመስለኛል። አሁንም ቢሆን እኛ አማራዎች ምንለዋለን ጉዳት ብዙዎች ናቸው። አሁን ይሄ ነገር ዘር አልችልም። እኔ የተወለድኩበት አካባቢ እንኳ ብዙ ነገር ይፈጭ ተፈጽሟል። አሁንም ህገ መንግስት ተጥሶ ባንፈልግ የግድ የትግራይ ማንነት ተቀበሉ እየተባለ ነው ህዝቡ። ይሄ ይሄ ራሱ በቂ ነው። በሌሎች ያ አማራ ክልሎች እዚህን አይነት የተለያዩ መልካቸው ሊቀየር ይችላሉ እንጂ የተለያዩ ጉዳቶች ደርሶበታል ህዝቡ። ለውጥ ሲጠይቅ እንዳይጠይቅ የታሳ ነው የታሰረ ነው። ያንን በመጠየቃቸው ምክንያት ኧረ ሰላም አሸባሪዎች እየተባለ ነው ያለ ነው። ከውጭ ከተቀመጡ ይሄን ስራ ሲዘር ና ይታዩ ድንበር ሰባትም፣ አርበኞችም ወዘተ የሚባሉ ስም የተሰጠን አማራ እንዲታሰር እንዲገደል የተደረገ ነው። ይሄ ደግሞ እውነትም ሁሉ ግንቦት ሰባት ነው ብዬ አልደምድም። በእኔ ስወልድ እኔ ግንቦት ሰባት ተብያለሁ፣ አሸባሪ ነው ተብያለሁ። ሁሉም እንደኔ ከሆነ መላ የሚታሰረው አማራ እውነትም በውሸት ነው ለማለትም ይችላሉ። ስለዚህ ይሄ ራሱ በቂ ነው። ሌሎችም ሰብዓዊ መብቱ እየተከበረ አይደለም፣ ማንነቱ እየተከበረ አይደለም። አማራ ሊደራጅ ሲል እንዳይደራጅ የተለያዩ ሴራዎች ይፈርሙ። ይሄ ራሱ ህገ መንግስታዊ ጥሰት ነው። ይሄ ነው ከዚህ በላይ ርስም ግፍ የምነ እንደ እኔ ግንቦት ሰባት የሚባል ከሆነ ሁሉም የታሰረው በውሸት ነው ማለት ነው ብለዋል። እርስዎ ከመታሰሮት በፊት ሕወሓትም ውስጥ እያሉ መከላከያ ውስጥ እያሉ ሰዎች እንደዚህ አድርገው ከግንቦት ሰባት ጋር ከኦነግ ጋር ከአሸባሪዎች ጋር ታሰሩ ሲባሉ ምንድን ነበር የሚሉት? ምን እላለሁ እውነት መስለኝ በረጅም ጊዜ እውነት ይሄ ደህንነት ነኝ ሌላ ነው የሚል ሰው አካል፣ የጸጥታ አካል እውነት እያገኘ መረጃ መግብቶ ሰላምን ለማስከበር የሚጠኝ ላይ ነበረ። እንዳየ ነው የኛ ኮሚቴ እንደደረሰበት ግፍ ከሆነ ግን እውነትም የሚባል የነበረው ውሸት ነው ድምዳሜ ነው። የሚያደርፈ ነገር እያለ ነው። መንግስት የፖለቲካ ምህዳሩን ለማስፋት እስረኞችንም ለቃለሁ ብለዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ስልጣናቸውን እንደሚለቁ ተናግረዋል። ለችግሩ መፍትሄ አካል ለመሆን ነው ብለዋል። በዚህ በኩል ደግሞ አስቸኳይ ጊዜ አዋጅ ታውጇል። ሁኔታዎችን ለማስተካከል ብለዋል። እነዚህ ነገሮች በኢትዮጵያ የተዘበራረቀውን የፖለቲካ ሁኔታ ለማስተካከል እድልና ተስፋ ይሰጣል? ይላሉ ወይ? ምንድን ነው በእርሶ በኩል ያለው ሀሳብ? ጠቅላይ ሚኒስትራችን እንደተናገሩት መልእክቱ ይመስለኛል። ሁሉም እንደዚህ ስልጣን ርስት አይደለም። እስካሁን በሀገራችን የሚታየው በጉልበት በማስወረድ አንዱን ተበቁሎ አንዱን ወደ ስልጣን በመውጣት ነው የሚታወቀው እና ነው መንግስት በራሱ እኔ ወርጅ ያለው ሌሎቹም እንደኔው ልክ ስልጣን ለቆ ለህዝብና ለሀገር ቅድሚያ መስጠት አለባቸው ማለታቸው እኔ እንደጎጎ። ነገር ግን እሳቸው ብቻ ስልጣናቸው ለቆ ሌላው ምንም ለውጥ ካልተደረገ እንዳለ ከቀጠለ ግን የመፍትሄ ሊመጣች ይችላል ብያል ግንብት ምክንያቱ እርሶም ያለፉ የቀድሞ ጠቅላይ ሚኒስተርም አቶ መለስ ዜናዊ የተሻሉ ሰው ብለው ነው ምክትላቸው አድርጓቸው አቅርቧቸው ነበርና እንደ ግል እውቃቸውን እውቀታቸው ደግሞ ጥሩ ሰው እንደሆኑ ወደ እንዳላቸው እኔ እንደ ግሌ አውቃለሁ። ከዚህ አሁን እሳቸው በራሳቸው እኔ የችግሩ አካል ነኝ እኔ በመውረድ ሌሎችም እናስተካክላለን ነው ያሉት ከሆነ ትክክል ነው፣ አጠቃላይ ለውጥ ከተደረገ። ነገር ግን የትክክለኛ ይመስለኝ። ብዙ ምሁራኖች ሀሳብ እየሰጡ ነው። መንግስትም ከእነሱ ጋር ተመካክሮ በጋራ ቢሆን የተሻለ ነገር ነው። የእሳቸው ብቻ ለውጥ ከሆነ ሌላ ለውጥ ካልተደረገ ለውጥ ይመጣል ብዬ አልገምትም። ይ አጠቃላዩ ጠቅላይ ሚኒስትር ኃይለማርያም ደሳሌ ናቸው አሁን ላይ የሚፈጠረው ችግር ዋና ተጠያቂ ብዬ አልገምትም። እና ስለዚህ ሌሎች የሚስተካከሉ ነገሮች መንግስት ማስተካከል ይጠበቅበታል ብዬ ገምታለሁ። በጣም አመሰግናለሁ። ኮሎኔል ደመቀ ዘውዱ ለሰጡ ማብራሪያ፣ እንግዲህ በሌላ ጊዜ ደግሞ ይዘኑን እንመለሳለን። ለዛሬው ጊዜ እርስጥ ልናመሰግናለን። እሽ በጣም አመሰግናለሁ። አድማጮች ተከታዩም ከእስርና እስረኞች ጉዳይ ጋር የሚያቆየን ይሆናል። በትላንትናው ምሽት የተጀመረ ዘገባ ነው። አሁንም ያልተፈቱትን ይመለከታል። ጀኔራል ተፈራ ማሞ፣ ጀኔራል አሳምነው ጽጌ፣ ኢንጂነር መንግስቱ አበበ፣ ኮሎኔል ደምሰው አንተነህና ኮሎኔል አበረ አሰፋን ጨምሮ ከስምንት ዓመት በላይ እስር ከነበሩት በገዢው ኢህአዴግ አስተዳደርና በመከላከያ ሰራዊት ውስጥ ጉልህ ስፍራ የነበራቸው መኮንኖች በዛሬው ዕለት ከዝዋይና ቃሊት የማረሚያ ቤቶች መለቀቃቸውን ቀደም ብለን በዜናው ተናግረናል። ይሁንና በተወዳጅነት ጉዳይ ጥፋተኛ በተወነጀሉበት ጉዳይ ጥፋተኛ የሚያደርገውን ይቅርታ ጥያቄ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር እንዲቆይ የተደረገውን የቀድሞውን የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ የነበረ ወጣት ጨምሮ አሁንም ቁጥራቸው የበዛ የፖለቲካ ሰዎችና ሌሎችም አልተፈቱም። አሉላ ከበደ ጉዳዩን በቅርብ የሚከታተሉ ወገኖችን አነጋግሮ ካሰናዳው በእስርና እስረኞች ጉዳይ ላይ ያተኮረ ተከታታይ ዘገባ የዛሬውን ሁለተኛ ክፍል ይዘው ቀርበዋል። ትላንት እልባት ካደረግንበት ይጀምራል። በተከሰሱባቸው ወንጀሎች ጥፋተኛ ተብለው የተፈረደባቸውና ገና የክስ ሂደታቸው በመታየት ላይ ያለ ነገር ግን እስር ላይ የነበሩ በሺዎች የተቆጠሩ የፖለቲካ መሪዎች፣ የተቃዋሚ አባላት፣ ጋዜጠኞችና ሌሎች ከእስር መለቀቅ ሰሞንኛ ተደጋጋሚ የዜና ርዕሶች ውስጥ ናቸው። ምክንያቱ አሊያም የመለቀቂያ ሂደት ያለበት ደረጃ በወል ባይታወቅም ለዓመታት እስር ላይ የቆዩና በፖለቲካ ተሳትፏቸውና በሌላም ተለይተው በስም የሚታወቁትን ጨምሮ በሺዎች የሚገመቱ ታሳሪዎች በመሰል ሁኔታ አብረዋቸው ቆይተው ባለፉት ጥቂት ሳምንታት የዛሬውን ጨምሮ እስከ ዛሬዋ ዕለት ድረስ ከስር እንደተለቀቁ የስር ቆይታቸው ተጋሪዎች የውጭውን ብርሃን ለማየት ገና በመጠባበቅ ላይ አለመሆናቸውን ነበር በትላንቱ ዘገባችን የጠቆም ነው። የቀድሞዋ ነገረ ኢትዮጵያ ጋዜጣ ዘጋቢ ጌታቸው ሽፈራው ለፖለቲካና ሌሎች ለየት ያለ ትኩረት በተሰጣቸው ጉዳዮች ተወንጅለው ለስር የበቁና ጉዳያቸውንም አሁንም በመታየት ላይ ያሉ ሌሎች እስረኞች የክስ የፍርድና የችሎት ጉዳዮች በቅርበት ከሚከታተሉ ጋዜጠኞች ውስጥ አንዱ ነው። የዛሬዎቹን ጨምሮም ባለፉት ጥቂት ሳምንታት ከተፈቱት በሺዎች የተገመቱት ታሳሪዎች አሁንም እስር ላይ ያሉት ቁጥር ይበልጣል ነው ያለን ጌታቸው። በትላንቱ ዘገባችን ስድስት ዓመት ከተፈረደበት በኋላ በአመክሮ ሶስት ዓመት የተቀነሰለትና የእስር ጊዜውን ሊያገባድድ የሁለት ወራት ጊዜ ብቻ የቀረውን የቀድሞውን የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ዮናታን ተስፋዬን በተመሳሳይ ነበር ያስታወሰው። በተወነጀለበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ጥያቄ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ የሚገኘው የዮናታን ጉዳይ ግን ግራ የሚያጋቡ ነገሮች አሉት ነበር ያለው ጌታቸው። ዮናታን ተስፋዬ ሁለት ግራ የሚያጋቡ ነገሮች አሉ። አንደኛው ተፈርዶባቸው ዝዋይ የተፈቱ እስረኞች አሉ። እነዚህ እስረኞች ይቅርታ ጠይቁ ተብለው አንጠይቅም አሉ፣ ተፈቷል። ለዮናታን ይሄ በተለየ የመጣ ነው። ሁለተኛው ደግሞ በፍርድ ላይ የነበሩትን የፈታው በአብዛኛው አሁን ረዥም ፍርደኛ ከነበሩት ታዋቂ ሰዎች በአሻገር የሁለት ወር አንድ ወር የሚቀራቸውን ሰዎች ለመንግስትም ጥሩ አጋጣሚ ስለሆነ በዚህ በቅርቡ የሚፈቱ ስለሆነ እነሱን በማካተት ብዙ እስረኛ የተፈታ ማስመስሎታል። ዮናታን ግን ሁለት ወር እየቀረው አሁንም አልተፈታም። የዮናታን የሕግ ጠበቃ አቶ ሽብሩ በለጠም ሆነ የተባለውን የዮናታንን ውሳኔ ያረጋግጣሉ። ምንድነው የሆነው? መጀመሪያ ፎርም ተሰጠው፣ ሁለት ገጽ። አባትየው አቶ ተስፋዬ እንደነገሩ የሰጠው የመስቻ ተብሎ ነበር የተሰጠው። ሲያዩ ግን የይቅርታ መጠየቂያ ስላገኘ ፈቃደኛ አልሆነ። እኔ ጥፋተኛ ምያ አላምንም። የሰራሁት ወንጀል የለም። ሀሳቤን በነጻ ቅርታ አልጠይቅበት የሚገባ ጥፋት የለም ብሎ መለሰን የተባለው። እንደገና ደግሞ በድጋሚ ሁለተኛው ወይም ሶስተኛው ቀን ከዚህ በኋላ ተመሳሳይ ጥፋት ፈጽሜ ግን የቀረው ስር እንዲፈጽምብኝ የሚል ወረቀት ተሰጥቶት እሱንም እንደዚሁ እንደመለሰና ሊጠይቁት በሄዱ ጊዜ ይህንም እንደገለጸላቸው ካገኟቸው ስፈትላል ድረስ የተለየ ነገር እንደሌለ ነው የነገሩ። ትንሽ ከአዲስ አበባ መውጣት ስላልቻልኩኝ እኔ ዝዋ ሂጂ ላገኙ አልቻልኩም እና ያለው ነገር ይህ ነው። የዮናታን ጉዳይ ከሌሎች መሰል እስረኞች ጉዳይ በተለየ የተያያዘ ይመስላል የሚለው ጌታቸው የሠራው ስህተት ግን የለም ሲል ዮናታን በእምነቱ እንደ ጸናም ቢሆን ከእርሱ ቀድሞ እንደተለቀቁት እስረኞች ሁሉ በተመሳሳይ መለቀቁ አይቀርም ባይነኝ ይላል። እኔ እንግዲህ መገመት የምችለው ሁለት ነገር ነው። አንደኛ ዮናታን ተስፋዬ ፈርሞ ሊወጣ እንደማይችል ነው። እኔ የማውቀው አቋሙም በቅርብ አብረን የነበረ ሰው ነው። ፈርሞ እንደማይወጣ የመጀመሪያ ግምቴ ነው። አብዛኛዎቹ እስረኞች ፈርሙ ሲባሉ አንፈርምም ብለው ተለቀዋል። የግድ ሲሆን ማለት ነው። ሁለተኛው ነገር ግን መንግስት አሁን እየፈታቸው ያሉ ሰዎች ፈልጎ አይመስለኝም። ትግሉ ሁኔታ ያስገዱት የሚፈታቸው ነው ያቸው አብዛኛዎቹ እድሜ ልክ የተፈረደባቸውም አስራ ስምንት ዓመት የተፈረደባቸውን እንደ ዮናታን ሁለት ወር የቀራቸውም ከዛም በላይ የቀራቸውንም እስረኞች በዚህ አንድ ወር ከምናምን እንኳን ሶስተኛ ዙር ነው አሁን እስረኛ ሲፈታ፣ እንግዲህ ሁኔታው አስገድዶ የሚፈታ ይመስለኛል። ጌታቸው በትናንትናው ምሽት ነው ሶስተኛ ዙር ያለን። ዛሬ ታዲያ አራተኛ ዙር ተከናውኗል። ቀደም ብሎ በዘገባዎች እንደጠቆሙ ነው በፖለቲካና ሌሎች ለየት ያለ ትኩረት በተሰጣቸው ጉዳዮች ተወንጅለው ለስር የበቁና ጉዳያቸው አሁንም በመታየት ላይ ያሉ እስረኞችን የክስ ፍርድና የችሎት ጉዳዮች በቅርብ እየተከታተለ ጌታቸው አሁን ዘገባዎቹ በፌስቡክ ብቻ መሆናቸውን ይናገራል። በዚያ በፌስቡክ ዘገባው ታዲያ የእስረኞችን ጉዳይ ክትትል በሚያደርግበት የገጠመውን የገዛ ራሱን ገጠመኝ ጨምሮ እንዲህ ያስረዳል። በበጎ ፈቃድ ነው የምሰራው። ሙሉ ጊዜ ፍርድ ቤት ነኝ። እስካሁን ተከታተል የቆየሁት የተለየ ሌላ ቦታ ምሰራበት ታስሬ ነበር እኔም አንድ ዓመት ከስድስት ወር ታስሬ ያለው ጨርሽን የወጣሁት እስረኞች የሚፈጸምባቸውን በደላቃለሁ አብሬያቸው ውላ የነበረው በምዘግብበት ወቅትም በርካታ አስቸጋሪ ነገሮች ነበሩ። ፋይል ተከፍቶብኛል። በፌስቡክ ዜና እንዳስተካክል ተጠይቄያለሁ። ምናልባት ለመጀመሪያ ጊዜ ይመስለኛል ፍርድ ቤት እኔ ይመስለኛል ዜና እርማት እንዳደረግ ብይን ተበይኖብኛል። የሰራሁትን ዜና ፍርድ ቤቱ አስተካክዬ ኤዲት አርጌ እንዳወጣ በይኖብኝ፣ እሱን አርጌያለሁ። ማስተካከያው አንተ ከታዘብከው ልጽፍ ከፈለግከው ውጪ ነው ወይስ በእርግጥም መስተካከሉን የምትቀበለው ነው? አልቀበለውም። እዛ በተከሳሾቹ ክስ ጋር ነገር ግን የፍርድ ቤት ትእዛዝ ስለሆነ መቀበል ስለነበረብኝ ፍርድ ቤቱን ትእዛዝ ተቀብዬ አስተካክያለሁ በፌስቡክ ዜና። ጌታቸው በእስር ቤት ምልልሱ ሌሎች ገጠመኞችንም አጫውቶናል። በርካታ አሳዛኝም አስቂኝም ገጠመኞች አሉ። ለምሳሌ መጡ ፍርድ ቤት መጡ የሐሰት ምስክር ነኝ ያለ ሰው አውቃለሁ። በግድ መስከርባቸው ተብዬ ነው በወንድሞቼ ያለ ሰው አውቃለሁ እና ታሰረ አልታሰረም ወጣ ለፍርድ ቤቱ ነው የተናገረው። እንዲሁም ደግሞ በቅርቡ ከሳምንት በፊት መስክሮ ያለቀሰ ሰው አቃለሁ በሰዎቹ ላይ ከመሰከረ በኋላ በአቃቢ በሚፈልገው መንገድ አይደለም የመሰከረው። ፈንጂ እሱ ሆቴል ላይ ፈንጂ እንደፈነዳ ነው የሚገልጸው ክሱ ላይ ጎንደር ነው። እሱ ግን የሚለው ማን እንዳፈነዳ ላቅም የደረሰበት ጉዳትም ይሄን ያህል አይደለም። ያው ባለ ነገር የሰራው ስለሆነ ወጪ አላስወጣኝም ብሎ ምስክርነቱን ካልሰጠ ከዛ በኋላ ግን እስረኞቹ ሲወጡ ውጭ ጠብቆ ሲያለቅስ የነበረ ሰው አገርሞኛል። በርካታ ከዳኞቹ ከችሎቱ ጋር ተሳገባዎች ነበሩ። ዳኞቹን እስከ መስደብ የደረሱ ተከሳሾች አሉ። ሊፈረድብን አይገባም ብለው ያሰቡት ከአስራ ስድስት ዓመት ሲፈረድባቸው በጣም በርካታ የቤተሰብ እና ቤተሰቦች ያለቅሳሉ። በጣም በርካታ አሳዛኝ የፍርድ ቤት ገጠመኞች ነው። አድማጮች፣ በእስርና በእስረኞች ጉዳይ ዙሪያ ትኩረት የሚያደርገው ተከታታይ ዘገባያችን የማረሚያ ቤት ባለሥልጣናትና የእስር ጉዳዮቹን የሚመለከታቸው ወይም የሚፈቱትንና የተፈቱትን ሰዎች ጉዳይ የሚመለከታቸው የመንግሥት ኃላፊዎች እንደገጠመን ወይም እንደቀናን ይዘን እንቀርባለን። አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር እንደ አውሮፓ አቆጣጠር የካቲት 6 2018 ዓ ም ጥር 28 2010 ማለት ነው። አዲስ አበባ ላይ የሶስት ቀናት አውደ ጥናት ወርክሾፕ ከፍተው ነበር። በዚህ ወርክሾፕ ክልላዊ የዩናይትድ ስቴትስ የቀድሞ ዓለም አቀፍ የጤና ባለሙያዎች ተሳትፈው ነበር። የዩናይትድ ስቴትስ መንግሥት ባዘጋጀው በዚህ አውደ ጥናት ከኢትዮጵያ፣ ከሌሶቶ፣ ከማላዊ፣ ከስዋዚላንድና ከታንዛኒያ የተጋበዙ በሙያ ልውውጥ ፕሮግራሞች የጤና መረጃዎችን ለማካፈል ብቃት ያላቸው 22 የቀድሞ የጤና ሙያተኞች ማካፈላቸው ተገልጧል። አውደ ጥናቱ በተጨማሪም ጤና ተኮር የሆኑ አህዛዊ የጤና መገናኛ ስትራቴጂዎችን እንዲሁም የማኅበረሰብ እድገትን የሚደግፉና ዛሬም በጤና ጥበቃ ላይ የተሰማሩ ሙያተኞችን አሳትፏል። አምባሳደር ሬነር ለተሳታፊዎቹ ባደረጉት ንግግር የዜጎቻችንን ጤንነት መጠበቅ ባቃተን ጊዜ ሁሉ ከራሱ ከበሽታው የበለጠ የሚያመን ያ ድክመት ነው። ልጆች ወደ ትምህርት ቤት መሄድ ባልቻሉ ጊዜ ጉዳቱ ይሰማናል። ወላጆች ሥራ መሥራት ባልቻለው ጊዜ ጉዳቱ በቤተሰብ ላይ ነው። የሕይወት ባጭር መቀጨትም የብዙ ጊዜ ህመም ነው። ዛሬ እናንተ እዚህ የተገኛችሁት እነዚህን ፈተናዎች በውል ስለምትረዱ ነው ብለዋል። ልክ እንደ እናንተው አሉ፣ አምባሳደሩ አክለው ሲናገሩ ዓለም አቀፍ የጤና ችግሮችን ለመቋቋም ዩናይትድ ስቴትስም ይህን መሰሉ ትብብር አስፈላጊ እንደሆነ ተረድታለች እንደ ዩኤስኤአይዲ ማለትም እንደ ዩናይትድ ስቴትሱ ዓለም አቀፍ የእርዳታ ድርጅት እንደ ሲዲሲ ማለት የህመሞች መቆጣጠሪያ ማዕከሎች፣ እንደ ፒስኮስ የሰላም ጓዶች፣ እንደ መከላከያ ሚኒስቴርና እንደ ውጭ ጉዳይ ሚኒስቴር የመሰሉ መስሪያ ቤቶችና ድርጅቶች የአፍሪቃና የመላው ዓለም ህዝብ የጤና ሁኔታ እንዲሻሻል በጋራ እየሰሩ ናቸው ብለዋል። እነዚህ ሁሉ መስሪያ ቤቶች ኢትዮጵያ ውስጥ የሚገኘው የዩናይትድ ስቴትስ ኤምባሲ አካላት ናቸው። ከኢትዮጵያ መንግሥት ከሲቪል ማኅበራትና መንግሥታዊ ካልሆኑ ድርጅቶች ወይም ኤንጂዎች ጋር በቅርበትና በጋራ በመሆን ይሠራሉ። አምባሳደር ሬነር ለወርክሾፑ ተሳታፊዎች እንደገለጡት እንደ አውሮፓ አቆጣጠር በመጪው 2050 ዓ ም የአፍሪካ ሕዝብ ቁጥር ከሁለት ቢሊዮን በላይ የሆነና 70 ከመቶ ያህሉ ዕድሜያቸው ከ35 ዓመት ያነሰ ይሆናል። የሁለት ቢሊዮን ሕዝብን ፍላጎት ማሟላት ብቻችንን ወይም በተናጠል የምንወጣው ጉዳይ አይደለም፣ ያሉት አምባሳደሩ ዩናይትድ ስቴትስ የበኩሏን ኃላፊነት ለመወጣት ቃል ትገባለችም ብለዋል። ይህን ለመወጣት ግን እናንተን መሰል ትጉህና ታታሪ ሙያተኞች ከጎናችን ሊኖሩና ሊያግዙን ግድ ነው ሲሉም አክለዋል። በመጨረሻም እናንተን ብትሆኑ አንዳችሁ ለሌሎቻችሁ ታስፈልጋላችሁ። ለዚህም ነው ይህን መሰሉ መሰባሰብ እጅግ ጠቃሚ የሆነው። የግሌ ትብብርና እገዛ እንዲሁም የሥራ ባልደረቦችና የመንግሥት ድጋፍ እንደማይለያችሁም ላረጋግጥላችሁ እወዳለሁ ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ለዛሬ ያዘጋጀውን ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዳኝ ፍሳሀየንን ከአቀናባሪያችን ንጉሱ ታምሬና ከተኬ ስርጭት እንዲሁም ከዋና አዘጋጇ ትዝታ በላቸው ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። ደህና ደሩ።